ትኩረት በአፍሪካ ሱዳንን ለ30 ዓመታት የገዙት የቀድሞ የሱዳን ፕሬዝዳንት ኦመር አልበሽር ለዓለም አቀፉ የጦር ወንጀለኞች መዳኛ ፍርድ ቤት በእንግሊዝኛ ምህጻሩ አይሲሲ ተላልፈው የሚሰጡበት ሂደት በዚህ ሳምንት ተጀምሯል። በሳምንቱ አጋማሽ የሀገሪቱ የሚኒስትሮች ምክር ቤት በሱዳን ምዕራባዊ ግዛት ዳርፉር ከጎርጎሮሳዊ 2003 ዓ.ም አንስቶ በተካሄደው የእርስ በእርስ ግጭት ተፈጽመዋል በተባሉ የጦር ወንጀሎች የሄጉ ፍርድ ቤት የእስር ማዘዣ የቆረጠባቸው አልበሽር ተላልፈው እንዲሰጡ መስማማቱን አስታውቋል። የሱዳን ካቢኔ ውሳኔ በተሰማ በማግስቱ ሐሙስ፣ ሱዳን ከአይሲሲ ጋር የትብብር ውል ፈረመች። ውሉን የፈረሙት የዓለም አቀፉ ፍርድ ቤት ጠቅላይ አቃቤ ሕግ ካሪም ካንና ጉዳዩ የሚመለከተው የፍትህ ሚኒስትር መሆናቸውን ካን ከትናንት በስቲያ በሰጡት ጋዜጣዊ መግለጫ አስታውቀዋል። የዘገየሁበት ምክንያት ከሱዳን መንግስት ጋር የመግባቢያ ሰነድ ስፈራረም መሆኑን ልገልጽላቸው ወዳለው። የተፈረመውም በአቃቤ ህጉ በእኔና በፍትህ ሚኒስትሩ ነው። በሳምንቱ መጀመሪያ ካርቱም የገቡት ካን የሱዳን የሽግግር ምክር ቤት ፕሬዝዳንት ጀነራል አብዱልፈታህ ቡርሃንን ጠቅላይ ሚኒስትር አብዱላ ሀምዶክን እንዲሁም የሀገሪቱን የፍትህ ባለስልጣናትና የሲቪል ማህበራት ተወካዮችንም አነጋግረዋል። ስምምነቱም የእስር ማዘዣ ከተቆረጠባቸው ሰዎች ጋር በተያያዙ ጉዳዮች ላይ መረጃ መለዋወጥ የሚያስችል ትብብር ለመመስረት የሚያስችል መሆኑን ካን ተናግረዋል። የአይሲሲ ጠቅላይ አቃቤ ሕግ እንዳሉት ውሉ የቀድሞ አምባገነን በሽር በዳርፉር ግጭት ተፈጽመዋል በተባሉ ወንጀሎች ለፍርድ እንዲቀርቡ የማድረግ አንድ እርምጃ ተደርጎ ተወስዷል። መቀመጫውን ዘሄግ ያደረገው ዓለም አቀፉ ፍርድ ቤት ክሱን የሚያጠናክር ተጨማሪ መረጃዎችን ለማሰባሰብ እንዲችል ሱዳን ውስጥ ቢሮ የመክፈት እቅድ እንዳለው ካን ካርቱም ውስጥ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ከውሳኔና ከፍላጎቴ ጎን ለጎን ኢንሻላህ መቀመጫውን እዚህ አድርጎ ሙሉ ጊዜ የሚሰራ አንድ ቡድን እንዲኖረን ለማድረግ ማቀዴን ህዳር ላይ ተመልሼ እንደመመጣና ዳርፎርንም እንደመጎበኝ ጠቁም ያለው የሱዳን ባለስልጣናትም የአይሲሲ ጠበቆች ቡድን በርቀት ከመስራት ካርቱም ውስጥ በመሆን የሙሉ ጊዜ ስራ እንዲያካሂዱ የቀረበውን እቅድ በደስታ መቀበላቸውን ነው ካን የተናገሩት። ይሁንና በዚህ ሳምንት ካርቱም ውስጥ ከመንግስት ጋር የመግባቢያ ሰነድ የፈረሙት የሄጉ ፍርድ ቤት ጠቅላይ አቃቤ ሕግ ካን እንደሚሉት በሽር ተላልፈው ከመሰጠታቸው በፊት ሌሎች ቁልፍ የሚባሉ እርምጃዎች ሊወሰዱ ይገባል። አልበሽርን አሳልፎ የመስጠቱ ውሳኔ ተግባራዊ እንዲሆን የወታደሩንና የሲቪሉን ተወካዮች ባካተተው በገዢው የሱዳን ሉዓላዊ ምክር ቤት መጽደቅ ይኖርበታል። ካን እንደሚሉት የሱዳን ሉዓላዊ ምክር ቤትና የሚኒስትሮች ምክር ቤቱ የጋራ ምክር ቤት በመጪው ሳምንት በጉዳዩ ላይ ይወያያል። ከመንግስት አካላት ጋር ውይይት አካሄጃለው። ኃላፊነታቸውን ያውቃሉ። ይፋ የሚሆኑ ውሳኔዎች ሲተላለፉ መግለጫ ይሰጣል። የጋራ ምክር ቤቱ በሚቀጥለው ሳምንት ስብሰባ እንደሚያደርግ ተነግሮኛል። ስብሰባው ምን እንደሚያመጣ እናያለን። በስተመጨረሻ ለመተባበርም ሆነ እንዴት እንደሚተባበሩ መወሰኑ የኔ ሳይሆን የሱዳን ነው። ከሱዳን ባለስልጣናት ጋር በሽርን መቼ እንደሚያስረክቧቸው አለመነጋገራቸውን ነው የገለጹት ካን። የሱዳን የሚኒስትሮች ምክር ቤት ሱዳን የዓለም አቀፉን ፍርድ ቤት ምስረታ ውል የሮሙን ህገ ደንብ መቀላቀል የሚያስችላትን ረቂቅ ህግ ማጽደቁን በደስታ ነው የተቀበሉት ካን ውሳኔው በአይሲሲ የእስር ማዘዣ የተቆረጠባቸውን የበሽርንና የቀድሞ ረዳቶቻቸውን የፍርድ ሂደት አንድ እርምጃ ወደፊት የሚያስኬድ ነው። ረቂቅ ህጉን ማጽደቅን በሚመለከት በሽግግሩ ወቅት እንደ ፓርላማ ሆነው የሚያገለግሉት ገዢው ሉዓላዊ ምክር ቤትና የሚኒስትሮች ምክር ቤት በጋራ በመጪው ሳምንት በሚያካሄዱት ስብሰባ ይነጋገራሉ ተብሎ ይጠበቃል። የሱዳንና የአይሲሲ ስምምነት በሽር በሄጉ ፍርድ ቤት የመዳኘታቸውን እድል ከፍ ያደርገዋል። ይህ ግን በሱዳን አወዛጋቢ ሆኖ የቀጠለ ጉዳይ ነው። የ77 ዓመቱ በሽር በዓለም አቀፉ ፍርድ ቤት በዳርፉር ተፈጽሟል በተባለ የዘር ማጥፋት ወንጀል በጦር ወንጀሎችና በሰብአዊነት ላይ በተፈጸሙ ወንጀሎች ሲፈለጉ 12 ዓመታት ተቆጥረዋል። ሁለት የቀድሞ የሱዳን ከፍተኛ ባለስልጣናትም ከእርሳቸው ጋር በጦር ወንጀሎች ተከስሰዋል። በሽር በጎርጎሮሳዊ 2009 ዓ.ም በዳርፉር በጦርና በሰብአዊነት ላይ በተፈጸሙ ወንጀሎች ነበረ የእስር ማዘዣ የተቆረጠባቸው፣ በኋላ ግን የዘር ማጥፋት ወንጀልም ታከለባቸው። በጎርጎሮሳዊ ሚያዚያ 2019 ታስረው ታህሳስ 2019 ዓ ም በሙስና የተከሰሱት በሽር ከሐምሌ 2020 ዓ ም አንስቶ ደግሞ በጎርጎሮሳዊው 1989 በአክራሪ ሙስሊም ተዋጊዎች ድጋፍ ስልጣን በያዙበት መፈንቅለ መንግስት በፍርድ ሂደት ላይ ናቸው። ጥፋተኛ ከተባሉም የሞት ቅጣት ሊጠብቃቸው ይችላል ተብለዋል። በተከታታይ ከተካሄደ ህዝባዊ አመጽ በኋላ በጎርጎሮሳዊ ሚያዝያ 2019 ከስልጣናቸው የወረዱት በሽር አሁን ከፍተኛ ጥበቃ በሚደረግበት ኮቦር በተባለው እስር ቤት ነው ያሉት። ሁለቱ የእስር ማዘዣ የተቆረጠባቸው የቀድሞ የሱዳን ከፍተኛ ባለስልጣናት በጦር ወንጀሎች የተከሰሱት በዳርፉሩ ግጭት ወቅት የሀገር ውስጥና የመከላከያ ሚኒስትር የነበሩት አብዱራሂም ሙሐመድ ሁሴን፣ እንዲሁም የቀድሞ የደቡብ ኮርዶፋን ሀገረ ገዢ የደህንነት ኃላፊ በኋላም የበሽር ፓርቲ መሪ የነበሩት አህመድ ሀሩንም አልበሽር ከስልጣን ከተወገዱ ወዲህ በእስር ላይ ናቸው። ዓለም አቀፉ ፍርድ ቤት ከዚህ ሌላ ያለበት የማይታወቀውን የአማፂያኑን መሪ አብዱላ ባንዳን እና የጃንጃዊድ መሪን አሊ ኩሻይብን በሰብአዊነት ላይ በተፈጸሙ ወንጀሎች ከሷል። ሱዳን ከነሐሴ 2019 ዓ ም አንስቶ በጊዜያዊ የሲቪል እና የጦር ኃይል አስተዳደር ነው የምትመራው። ጊዜያዊ አስተዳደሩም በበሽር ዘመን ለተፈጸሙ ወንጀሎች ሰለባዎች ፍትህ ለማምጣት ቃል ገብቷል። የሱዳን ካቢኔ በሽርን አሳልፎ ለመስጠት መወሰኑን ዩናይትድ ስቴትስ በደስታ ተቀብላለች። ውሳኔውን በሀገሪቱ ዴሞክራሲያዊ ሽግግር ትልቅ እርምጃ ስትልም አወድሳዋለች። የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ሱዳን ለፍርድ ቤቱ አስፈላጊ ማስረጃዎችን በማቅረብ ከዓለም አቀፉ ፍርድ ቤት ጋር መተባበሯን እንድትቀጥልም ጥሪ አቅርበዋል። የሚኒስትሮች ምክር ቤት ወይም ካቢኔው ባሳለፍነው ውሳኔ በዓለም አቀፉ የጦር ወንጀለኞች መዳኛ ፍርድ ቤት በዳርፉር በተፈጸሙ ወንጀሎች የሚፈለጉትን የቀድሞውን ፕሬዚዳንት በሽርንና ሌሎች የቀድሞ ባለስልጣናትን አሳልፎ ለመስጠት ዳግም ማረጋገጡን በደስታ ተቀብለነዋል። ውሳኔውን ለማስፈጸም ካቢኔውና ሉዓላዊው ምክር ቤት በጋራ የሚያደርጉትን እንቅስቃሴ እየተጠባበቀን ነው። ሱዳን የእስር ማዘዣ የተቆረጠባቸውን አሳልፋ በመስጠትና የተጠየቁትን ማስረጃዎችም በማቅረብ ከአይሲሲ ጋር መተባበሯን እንድትቀጥል እንጠይቃለን። ይህንን ማድረግ በሱዳን ለአስርተ ዓመታት ያጠፉ አለመቀጣታቸውን ለመዋጋት ዋነኛ እርምጃ ነው የሚሆነው። በሽር በስልጣን ላይ ያሉ በ2009 ዓ ም የእስር ማዘዣ ከተቆረጠባቸው በኋላ ዩናይትድ ስቴትስ በዳርፉር ተፈጽመዋል ባለችው የዘር ማጥፋት ወንጀል ሰበብ ሀገራት በሽርን እንዳያስተናግዱ ለዓመታት ግፊት ስታደርግ ቆይታለች። የዳርፉሩ ጦርነት የተጀመረው በጎርጎሮሳዊ 2003 ዓ ም ነው። ያኔ ስልታዊ አድሎ ተፈጽሞብናል፣ አረቦች በሚያመዝኑበት የካርቱም መንግስት ተጨቁነናል ሲሉ ያማርሩ የነበሩት አረብ ያልሆኑ አማጽያን ነፍጥ አንግበው ተነሱ። የካርቱም መንግስት በአጽፋው የአየር ድብደባ እያካሄደ በአካባቢው ከሚገኙ አርብቶ አደሮች በተመለመሉት የጃንጃዊድ ሚሊሻዎች በማስወረር አመፁን በኃይል መጨፍለቅ ጀመረ የሰብአዊ መብት ተሟጋቾች የበሽርን መንግስትና የቀድሞ ረዳቶቻቸውን በመሬት ፖሊሲ በአስገድዶ መድፈር በግድያ በዝርፊያና መንደሮችን በማቃጠል ለረዥም ጊዜ ሲከሱ ቆይተዋል ሚሊሺያዎቹም ጅምላ ግድያ በማካሄድና አስገድዶ በመድፈር ይወነጀላሉ የተባበሩት መንግስታት ድርጅት በምዕራብ ሱዳኗ ግዛት በዳርፉር ግጭት ከተቀሰቀሰበት ከዛሬ 18 ዓመት አንስቶ 300,000 ሰዎች መሞታቸውንና ከ25 ሚሊዮን በላይ ሰዎች መፈናቀላቸውን ይናገራል። በበሽራ አገዛዝ ከፍተኛ የሰብአዊ መብት ጥሰት ደርሶባቸዋል ከሚባሉት የዳርፉር አማጽያን ዋና ዋናዎቹ ከአዲሱ የሱዳን መንግስት ጋር በዚህ ዓመት በጥቅምት ወር የሰላም ስምምነት ተፈራርመዋል። ከመሪዎቻቸው መካከል አንዳንዶቹ ከፍተኛ የመንግስት ስልጣን ይዘዋል። ከቆርቆሮሳዊ 2007 ዓ ም አንስቶ እስከ ታህሳስ 2020 ዓ ም የተባበሩት መንግስታት ድርጅትና የአፍሪቃ ህብረት የጋራ ሰላም አስከባሪ ኃይል በምህጻሩ ዩናሚድ በዳርፉር በሰላም ማስከበር ተሰማርቶ ቆይቷል ከዚያ ቀደም ሲልም ከ2004 ዓ ም አንስቶ የአፍሪቃ ህብረት ሰላም አስከባሪ ኃይል ዳርፉር ነበረ። ይሁንና በግዛቲቱ አሁንም ግጭቱ አልቆምም። አድማጮች፣ የዛሬው ትኩረት በአፍሪቃ የእስካሁኑ ነበረ። ሂሩት መለሰ ነኝ። ደህና ቆዩን።